ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ወደ ዓለም ዜና እንለፍ። ጤና ይስጥልን፣ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። በአማራ ክልል የተለያዩ አካባቢዎች ዛሬ ሰላማዊ ሰልፍና ሌሎችም እንቅስቃሴዎች እንደነበሩ የመላ ኢትዮጵያ አንድነት ድርጅት መኢአድ ምክትል ፕሬዚደንት አቶ ሙሉጌታ አበበ ለቪኦኤ ገልጸዋል። አቶ ሙሉጌታን ወደ ስቱዲዮ ከመግባቴ በፊት በስልክ አግኝቻቸው ነበር። ያሉትን ባጭሩ ላሰማችሁ። ደንበጫ ዛሬ ትዕይንቱ ቀጥሏል። አማኑኤል ደንበጫ ታሪክ አዴት የምትባል ከተማ አለች። ልማና ደንሳ ወረዳ አዴት ከተማ ህዝባዊ ትዕይንቱ እንደከተለ እነዚህ ከተሞች ላይ በደንበጫም እንደዚህ መንግስት ሰራተኞች ሁሉ ሳይቀር ነው ተቀላቅለው ሰልፉን እያከናወኑ ያሉት በሚገርም አይነት ሁኔታ ነው። አማራ ክልል ምዕራብ ጎጃም በተለይ የትኛውም በተለየ ሁኔታ ነው ህዝቡ በቃን የሚል ስሜት ነው እያሰማ ያለው እና በርካታ ችግሮች ናቸው እየተፈጠሩ ያለ። ምን ግጭቶች ነበሩ እንዴ? በእነዚህ አካባቢዎች ደንበጫ አካባቢ ግጭት የለም። ሰሜን ጎንደሩ ውጥረቱ እንዳለ ሆኖ በተለየ ሁኔታ ደግሞ ዳንግላ ዛሬ ውጥረቱ ቀጥሎ ነው የዋለው። የመኢአዱ ምክትል ፕሬዚደንት አቶ ሙሉጌታ አበበ ሌሎችም ዘርዘር እያሉ ሁኔታዎችን ነበር ያስረዱኝ። እሳቸው ስለተናገሯቸው እንቅስቃሴዎችና እንዲሁም በአጠቃላይ ስለ ክልሉ ጉዳይ መረጃ ለማግኘት ወደ ክልሉ መንግስት ኮሚኒኬሽንስ ጉዳዮች ኃላፊ ደውዬ ነበረ። ጥሬ ለዛሬ አልተመለሰም። እቀጥላለሁ ጥረቴን። ለማንኛውም ክልሉ በአመዛኙ ሰላም መሆኑንና መንግስትም ከህዝብ ለተነሱ ጥያቄዎች መፍትሄ ለመፈለግ እየሰራ መሆኑን ቃል ቃል አቀባዩ አቶ ንጉሱ ጥላሁን ሰሞኑን በሰጡኝ መግለጫዎች ተናግረዋል። በሌላ በኩል ደግሞ አዲስ አበባ በተፈጥሯም እንዲሁ በሰላሟም በኩል ምን እንደምትመስል ለመጠየቅ ወደዚያው ደውዬ ነበር። ማምሻውን ዘጋቢያችን መለስካቸው አማሃን አግኝቸዋለሁ። መስመር ላይ ነው። እንደምናመሸህ መለስካቸው? እንደምን አመሸህ ሰለሞን። እግዚአብሔር ይመስገን። እስቲ ዛሬ መቼም ቅዳሜ ነው፣ ነገ መጪው እሁድ ነው። አዲስ አበባ ምን ትመስላለች? አካባቢዋን ዞር ዞር ብለህ አይታሃት እንደሆነ ልጠይቅህ ነበረ። እንዴት ዋላችሁ፣ እንዴት አደራችሁ ለማለት መልካም። ዛሬ አዲስ አበባ ከትላንትና ጀምሮ ባለፉት ሶስት ቀናት ከዋለባት እና ካደረባት ዝናብ ትንሽ ረገብ ያለ ነገር ነው፣ ዛሬ ብራ ነው የዋለው። ባለፉት ሶስት አራት ቀናት ቢያንስ በቀን ሁለት ሶስት ጊዜ ይዘንብ ነበረ ማለት በሀያ አራት ሰዓት ማለት ነው። በተለይ ቀን ቀን ብዙ ዝናብ ይዘንባል። በዚያ ምክንያት ደግሞ በመንገድ ብትሄድ በጣም ብዙ ጎርፍታ ያለ ምክንያቱም መፋሰሻው ብዙ ጊዜ ችግር አለበት። በዚያ ምክንያት የትራፊክ ፍሰት በጣም ይታወቃል። ብዙ ችግር ነበረ። ይህ ዛሬ ብዙ አይታይም። በተረፈ ደግሞ እንግዲህ ዛሬ እና በተለይ ሰሞኑን ደግሞ በአዲስ አበባ ቀን ቀን የምናየው የጸጥታ ኃይሎች በብዛት ይሰማራሉ። በተለይ ዛሬ እንዳየወት ከሆነ ዛሬ ብዙ ቁጥር ያላቸው የጸጥታ ኃይሎች ይታያሉ በየመንገዱ። አልተለመደም እንዲ እንደዚ አይነት ነገር ሰሞኑ፣ በእውነት ባለፉት ሰሞኖች ይህን ያህል አልነበረም ግን ዛሬ ለእኔ ለዓይኔ ነው እንግዲህ እንደታየኝ ከሆነ ብዙ የጸጥታ ኃይሎች በየቦታው በየስራ ያለው። ከዛ በተረፈ ግን ያለ እንቅስቃሴ አለ። ለምሳሌ የተጠራ ሰልፍ፣ የሚሆን ህዝባዊ ስብሰባ ወይም ሌሎች ነገሮች የሰማው ነገር አለ እንዴ? ባለፈው ሳምንት እንደዚህ አይነት ጥሪ እንደነበረና እንደቀረ እናስታውሳለን። አዎ፣ እኔም ትዝ ይለኛል። ነገር ግን በዚህ ሳምንት ውስጥ ዛሬም ሆነ ነገ የተጠራ ነገር የሰማሁት ነገር የለም። ምንም ነገር የለም። ዛሬም ታዲያ ነው ያልተለመደው የጸጥታ ጥበቃ ከምን ጋር ተያይዞ ይመስላል? በእርግጠኛነት መናገር አልችልም። ግን እንግዲህ በደህንነት አካባቢ ያለ የራሳቸው የሆነ መረጃ ኖራቸውን አላውቅም እንጂ ከሌላ ጊዜ በተለየ ለእኔ እንግዲህ ለእይታዬ የተለየ ከፍተኛ ቁጥር ያለው የጸጥታ ኃይል ስምሪት በአዲስ አበባ አይቻለሁ። ከዛ በተረፈ ሰላም ነው የምትለኝ ሰላም ነው እንግዲህ ብራውም እየመጣ ነው። ፀሐዩም እየገፈፈ ነው። መስከረም እየሸተተ ነው ማለት ነው። ፀሐይ ቢያንስ ማየት ጀምረናል። በተለይ ባለፈው ሐምሌ የዝናቡ መጠንና ኃይለኝነቱ እንዳሁኑ አይሆን እንጂ ፀሐይ የምናየበት ጊዜ ብዙ አልነበረም። በተለይ አዲስ አበባ ላለ ነው እንደ ላየሁት ማለት ነው። ነገር ግን በአሁኑ ጊዜ ፀሐይ ጠዋት እናገኝ እንደሆነ ከሰዓት በኋላ ኃይለኛ ዝናብ ነው፣ ኃይለኛ ጎርፍ ነው የምናየው እንደዚያ ነበር እንግዲህ። መሰንበቻውን አሁን ከጎርፍ ጋር ወይም ከእንደዚህ አይነት ሁኔታ ጋር ተያይዞ የሚታይ የሚስተዋል ችግር አለ እንዴ! የሚገርመው እሱ ነው። በየመንገዱ አሁን በትልልቅ መንገዶች ላይ የምናየው ትንሽ እኳ ኃይለኛ ፍሰት ኖሮ ዝናቡ ለአጭር ጊዜ እኳ ቢዘን ያልታሰበና የማታውቁ አይነት ጎርፍ ይጎርፋል። ይሄ ከመፋሰሻ ችግሮች ጋር የተያዘ እንደሆነ ብዙዎቹ ሲናገሩ እንሰማለን። የጤና የጽዳቱ ሁኔታ ሲ አዲስ አበባ ከተማ ምን ይመስላል? አንድ ሰሞኑን ችግር ውስጥ ነበር። ያለ ጥርጥር በአሁኑ ጊዜም እንዳለ ነው። ይሄ እዚህ አጣራፊና ተቀማጥ አጣራፊ ተቅማጥና ትውከት አተት የሚባለው እሱ በአሁኑ ጊዜም እንዳለ ነው የሚነገረው። በአዲስ አበባ ብቻ ሳይሆን በመላ ሀገሪቱ የተለያዩ ክፍሎች ይሄ ነገር ከፍተኛ ችግር እየፈጠረ እንደሆነ የመንግስት መገናኛ ብዙኃንም የሚያናገሩት ነው። በይፋ የሚወጣ ነገር ነው። የሚታይ ነገር ነው። ከመንግስት እየተሰጠ ያለ አፋጣኝ ምላሽ አለ በዚህ በኩል እንግዲህ እንደማያው ከሆነ ይህንን ችግር ለመግታት የህዝቡን ንቃተ ሕሊና በዚህ ረገድ ከፍ ለማድረግ የተለያዩ ማስታወቂያዎች መንግስት ሲያሰራጭም እናያለን። በዚህ በቴሌቪዥንም በምን የማጽዳት ስራ ሳለ የማጽዳት ስራ በተለይ በአዲስ አበባ እንግዲህ እንደማየው በጣም ችግር እንዳለ ነው የምናውቀው። በአሁኑ ጊዜ ሰሞን እንኳ ተሻሽሏል፣ ግን ባለፉት ሰሞኖች ባለፉት ሳምንታት በጣም ትልቅ ችግር እንደነበረ ያው የታወቀ ነው። የተነገረ ነው። ሕክምናው በሕክምና ረገድ በእያንዳንዱ ቦታ ሄጄ ያየሁትና የሰበሰብኩት መረጃ የለኝም። በዚህ ረገድ መለስካቸው እንግዲህ በጣም አመሰግናለሁኝ። እስቲ ሰሞኑን ደግሞ ካሉት ሁኔታዎችም እንደዚሁም ከአጠቃላይ አሁን ከዘረዘርክልኝም አኳያ ከረጅም ድርቅ በኋላ ነው ዝናቡም እየጣለ ያለው፣ በብዙ የሀገሪቱ ክፍሎች ነው እየጣለ ያለው። እንደማየው የሰብሉም ሁኔታ ምን እንደሆነና ሌሎችም ነገሮችን አካተህ ዘርዘር ያሉ ዘገባዎችን ታቀርብልናለህ ብለን እንጠብቃለን። ሰሞኑን በጣም አመሰግናለሁ። ደህናምሽ መለስካቸው። አመሰግናለሁ ሰለሞን። ደህናምሽ ጋቦናውያን ዛሬ ፕሬዝደንታዊ ምርጫ አካሂደዋል። ዋና ዋና የሚባሉት ተፎካካሪዎች አሁን ስልጣን ላይ ያሉት ፕሬዚደንት አሊ ቦንጎና አንጋፋው ዲፕሎማት ዣንፒንግ ናቸው። የቦንጎ ቤተሰቦች ሀገሪቱን ላለፉት ሐምሳ ዓመታት እየተቀባበሉ መርተዋል። አሁን ግን አሊ ቦንጎ በአሁኑ ምርጫ ማሸንፈው ወደ ቤተ መንግስቱ ከተመለሱ በቅርቡ ተደርገው የነበሩት የሀገሪቱን ምጣኔ ሀብት ክፍፍል አለመመጣጠን የሚያማርሩ ሰልፎች ጎዳናዎች ላይ ይቀጥላሉ ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር ሆነው ያገለገሉት ዣን ፒንግ ለመራት አማራጮች አሳስበዋል። ምርጫችሁ በሞትና በህይወት መካከል ነው። እርሱን ከመረጣችሁ ሞት መረጣችሁ ማለት ነው። እኔን ከመረጣችሁ ህይወት መረጣችሁ ማለት ነው ብለዋል ፒንግ በቀስቀሳቸው። በሌላ በኩል ደግሞ በፒንግ የሚመራውን ቡድን የቀድሞውን የጥቅመኞች ስርዓት ለመመለስ የሚፈልግ የጠንቋዮች ስብስብ ነው ሲሉ አሊ ቦንጎ ፒንግ ላይ ውረፋ ውርደውባቸዋል። የምርጫው ውጤት ሰሞኑን እንደሚገለጽ ተነግሯል። በማዕከላዊ ጣሊያን ውስጥ ከትናንት በስቲያ ረቡዕ ማለዳ ላይ በደረሰው ርዕደ ምድር ለጠፋው ህይወት ሀገሪቱ ዛሬ ብሔራዊ ሐዘን ላይ ውላለች። በአደጋው የሞተው ሰው ቁጥር 290 መድረሱ ተዘግቧል። ሰሜን ኮሪያ ዓለም አቀፍ ግዴታዎቿን በከፍተኛ ሁኔታ ጥሳለች ሲል ተምዘግዛጊ ሚሳይል መተኮሷን በሙሉ ድምፅ አውግዟል። የጸጥታ ጥበቃ ምክር ቤቱ ቻይናም ተቀላቅላለች። የተባበሩት መንግስታት ድርጅት በጦርነት ለተወጠረችው የሶሪያዊቱ ከተማ አሌፖ ነዋሪዎች ሰብአዊ እርዳታ ለማድረስ የሚያስችል አጣዳፊ ምላሽ ቅድ ማውጣቱን የድርጅቱ የሶሪያ ልዑክ ስቴፈን ደሚስቱራ ዛሬ አስታውቀዋል። የሶሪያ መንግሥት ናቸው ተብሎ የተጠረጠሩ ሄሊኮፕተሮች ዛሬ አሌፖ ላይ ጥቃት አድርሰው አስራ አምስት ሰዎች ተገድለዋል። የዩናይትድ ስቴትስ ሪፐብሊካን እንደ ራሲዎች ዚካ ቫይረስን በመዋጋት ትግል ውስጥ እንዲሳተፉ ፕሬዚደንት ባራክ ኦባማ ዛሬ በሳምንታዊ ንግግራቸው ጥሪ አሰምተዋል።